አምባሳደር ብርሃኑ ደሬሳ ጤና ይስጥልኝ። እግዚአብሔር ይመስገን። የወንድሞን የአቶ ሰለሞን ደሬሳን ማረፍ ሰማን። በጣም የሚያሳዝን ዜና ነው። ሀዘን ላይ ናችሁ አውቃለሁኝ። እግዚአብሔር ያጽናችሁ። እንግዲህ አቶ ሰሎሞን የሕዝብ ሀብትም ስለሆነ ሰው የተፈጠረውን ሁኔታ ማወቅ ስለሚፈልግ ነው። በሀዘን ላይ ያሉ የደወልኩሎት ይቅርታ ጠይቃለሁኝ በቅድሚያ። እና በምን ሁኔታ ነበረ አቶ ሰሎሞን የነበረው በመጨረሻዎቹ ቀናት? አይ እንግዲህ ታሞ ቆይቷል። አሁን እኔም ሳስታምሞ እዚህ መጥቼ አሁን ሰባት ስምንት ወር ሆኖኛል። መጀመሪያ የልብ መድከም ነው ኮንጀስቲቭ ሃርት ፌሊየር ነው አሉ። ከዚያ ሲመረመር ብዙ አይነት ችግር ተገኘ። ዳያቤቲስ ሆነ ሃይፕራሬሽር አለዋሉ እሱን ሁሉ ሲያክሙት ቆዩ። እንግዲህ ሰለሞን ይህን ያህል ሰማንያ አመት ሲኖር ብዙ ጊዜ ሐኪም ቤት ሄዶ ማያቅ ሰው ነው። እንደውም ሐኪሙ መጨረሻ ላይ የመረመረው መቼ ነው ለመጨረሻ ጊዜ ሐኪም ጋር የነበሩት የተመረመሩት? በአስር ዓመት እያለሁ ነው ብለው መለሱ። ላለፉት ሰባ ዓመታት ሳሞ የማያቅ ምንም ሰው ማስታመምና ለተጎዳው መድረስ ነው እንጂ ለራሱ ምንም ማስፈልጎት አያውቅም። እንግዲህ እንዲህ ያለ ሰው ነው። ሲወድቅ ደግሞ አንድ ጊዜ እንግዲህ እነሳት አቃተው ማለት ነው። እንግዲህ በጣም በጣም የሚያሳዝን ሁኔታ ነው። መቼ ነው ለመሆኑ ያረፈው? ዛሬ ጠዋት አሁን ሶስት ሰዓት ላይ ዛሬ በሚኔሶታ ሰዓት ማለት ነው። በሚኔሶታ ሰዓት ጠዋት ሶስት ሰዓት ላይ ነው ያረፈው። እንግዲህ መናገር ከተሳነው አንድ ሶስት ቀን ሆኖታል። እንዲሁ በአይኑ እና በጀስቸር በቦዲ ላንጉጅ ካልሆነ በስተቀር ምንም አይልም ነበር። ይሄ ነው እንግዲህ። እቤት ነው ወይስ ሐኪም ቤት ነው? እቤት ነው ማለት እዚህ ሀገር ሆስፒስ የሚባል ነገር አለ። እዚህ አልገባም እኔ ቤቴ ነው የማርፈው ብሎ ቤቱን መርጦ እንግዲህ እዚሁ እርዳታ ይደረግለት ነበር። እኔም ከያው እንግዲህ መጥቼ እሱ ጋር ቆየሁ። እህቴም ደግሞ ካዝናችን ሀና ኢልማም ከሳውት አፍሪካ መጣ። እሷም ከኛ ጋር ነች። የሰለሞን ልጅ ደግሞ ገላኔ የምትባል ከነ ልጆቿ ከነ ባሏ ከባንኮክ ታይላንድ መጣ። እዚህ ነች፣ እሷም ጊዜኛውንን ያለን ከገላኔ ሌላ ልጆች አሉት። ባለትዳር ነው አቶ ሰለሞን። ትዳር ትዳር ነበረ ከባለቤቱ ጋር እንግዲህ፣ የዚሁ የሀገር ሰው ነች ነጭ አሜሪካን ነበረች። ከእሷ ጋር ብዙ ዘመን ኖረው ተለያይተዋል። ግን ብቻውን ነበር። ለመሆኑ አቶ ሰሎሞን በእነዚህ ጊዜያት ውስጥ የጻፋቸው ያልታተሙ ስራዎች ይኖሩ ይሆን እንዴ? የሚያውቁት ካለ ያብጫወት አሉ። እንደ ብዙዎቹ አርቲስቶች እሱ ጠባይ ግራ የሚያጋባ ነው። አንዳንድ ጊዜ ይጽፍና በጣም የሚመስል ነገር ብለን ስንጮህ፣ በማግስቱ ቀዶ ጥሎታል። እሱ እና ደግሞ ያልተመቸው ማለት እሱ ምኞቱ እዚያች የተወለደበት ሀገር ኢትዮጵያ ተመልሶ መኖር እንደው በልጅነቱ ተሸክመው አንሸራሽረው ጠብቀው ያሳደጉትን ባያገኝ እነሱን ልጆች ለማስተማር አብሮ ለመኖር ነበረ ምኞቱ። ሁል ጊዜ ከኔ ጋር ስንነጋገር ይሄን ነው የሚለው። ግን እንግዲህ የኢትዮጵያ ባለፉት ሰላሳ አርባ አመታት የተከሰቱት ሁኔታዎች አንትን አላሉትም፣ አልፈቀዱም፣ አልጣሙትም፣ ግራ አጋቡት። እሱ ደግሞ እንደኛ አይኑን ጨፍኖ መሄድ የሚችል ሰው አይደለም። ማየት መመራመር ያበዛል። ልክ እንደ ግጥሙ የኢትዮጵያ ክስተቶች ቤት አልመቱለትም። ሰለሞን ኮንቬንሽናል ሰው አይደለም፣ ልዩ ሰው ነበረ። በጣም በእውነቱ እንደው እንደ መደበኛ ሰው አልነበረም፣ በጣም ልዩ ሰው ነበር። እና ብዙ ብዙ የተመራመረ ሰው ነው። ቅድም ስጠይቆ የሰራቸው ስራዎች ያልታተሙ ያልወጡ እየነበረ ጊዜ ምናልባት እንደው ያሉ እንደው ተቀምጠው ያሉ የሚያውቋቸው ካሉ ለማለት ፈልጌ ነበረ። እንግዲህ አየህ፣ ተራርቀን ነው የኖር ነው። እኔ ኢትዮጵያ ተመልሼ ጮቤ ረግት ነው የኖርኩት፣ እሱ እዚህ ተቀምጦ ሲመራመር ሲያነብ ሲጽፍ የቆየ ሰው ነው። ልጁ ጋር ምናልባት አንዳንድ ጽሑፎች አይጠፉም፣ እንጠይቃለን። እንግዲህ እሱ ግን አሁን አንዳንድ ሰው አንዳንድ ደራሲም አርቲስቶችም ስለሚሰሩ ሰዎች ያስቀምጣሉ። ሰለሞን የጊዜ ስሜቱን ለመግለጽ የተከሰተውን ነገር ለማብራራት ነው የሚያረገው የሚያረገውን እና ያ ሲያልፍ ደግሞ ልክ እንደ ሰው ህይወት ግጥሙም ምኑም ያልፋል ብሎ ነበረ መሰለኝ የሚያስበው፣ አይገባኝም። እኔ ግን አንድ ሁለት ሶስት መጽሐፎች ጽፏል። አርቲክሎች ብዙ የጻፋቸው አሉ። ማንም ሰው ጉግል ያደረገ ሰው ወይንም የፈለገ ሰው በንትን ሪሰርች አድርጎ ሊያገኝ ይችላል የሱን እርሶ ለመሆኑ እንደው ወንድሞም ስለሆኑ ከአቶ ሰሎሞን ስራዎች እንደው የሚመስጠኝ ሁልጊዜ የሚያስታውሱት ይኖራል ነው እንደው እርስዎ በቃሎ የሚያውቁት ስራው? አይደለም፣ እኔ ህይወቱ ነው የሚመስጠኝ። ለእኔ ወንድም ብቻ አይደለም፣ እናት አባቴ ልጅ ነው ለእኔ አማካሪ ነው። እንዲሁም ቃል ስለማይኖረኝ ህሊና ነው ለማለት እችላለሁ። የራሴን ሀሳብ የምሞክርበት ሰው ነው። አንድ ነገር ከታየኝ እንዲህ ሊሆን ነው፣ እንዲህ ላደርግ ነው የምለው እና በጣም የተስተዋለ መልስ የሚሰጠኝ ጉሩ ጉሩ ነው። ቋንቋ ቋንቋ በአማርኛ አላውቀውም። ጉሩ የነበረ በእውነቱ በእድሜ ከመተኩል ያሉ ጥልቀት ያለው ሰው ነው። እርግጥ እንዲህ ስል ደግሞ የእሱን ምክር ሁሉ ሰምቼ ተራመድኩ ማለት አይደለም። አራምባና ቆቦ ነው አስተሳሰባችን። ግን ለማንኛውም ነገር እሱን ሳላማክር፣ እሱ ላይ ሳላነጥር አገናዘብ ነበረ። በጣም በጣም በጣም ነበረ። ጓደኛ ነው፣ ወዳጅ ነው። ደግሞ አንድ ሼክስፒር ምን አንድ እንትን አለው constant as the northern star እንደ ሰሜን ኮከብ ቦታውን የማይሰጥ ማለት የማይለቅ ቦታውን የማይለቅ ሰው ነው። እንግዲህ እንዲህ አይነት ሰው ነው እንግዲህ አሁን የሚያያጣ ነው ይደረግ ለመሆኑ ታናሽ ነው ወይስ ታላቅ ነው ለእርስዎ? ኖኖ ታላቄ ነው። በሁሉም ነገር ታላቄ ነው። እስቲ ስለ ራስዎ ትንሽ እንገሩኝ። ደግሞ የስራ መስካችን የተለያየ ነው በጣም የእናት ወርጅ ጉርጉር ነው እንደሚባለው እኔ በዲፕሎማሲ ውስጥ ነው የኖርኩት። በሀያ ሁለት አመቴ ኢትዮጵያ ሚስዮን ዩናይትድ ኔሽንስ ተደመድቤ እዚያ አንድ አስራ አንድ አመት ያህል አገልግያለሁ ከሶስተኛ ፀሐፊ እስከ ካውንስለር እስኮን ድረስ ከዚያም ተጠባባቂ ኃላፊ የሚስዮኑ የዩናይትድ ኔሽንስ የተባበሩት መንግስታት ኢትዮጵያ እዚያ ያላት ስበት ቤት ኃላፊ መኘ ሰርቻለሁ። ከዚያ ደግሞ ስለቅ ዓለም ባንክ የአፍሪካን ወክዬ እዚያ ሰርቻለሁ። ወልድ ባንክ ዋሽንግተን እዚያ ነው እንግዲህ ብዙን ዘመን ያሳለፍኩት አንድ አስራ አምስት አመት ያህል። ከዚያ ኢትዮጵያ ተመለስኩ። እንግዲህ ልክ ሰለሞን በሀሳብ በእውቀት እንደተንሸራሸረው እኔ ደግሞ በግሬ እና ጉልበቴ እየደሃው ኢትዮጵያም ተመልሼ ኖር ያለው አንድ ሰሞን ውጭ ጉዳይ የአሜሪካ መምሪያ ኃላፊ፣ ከዚያም ደግሞ የአለም አቀፍ ድርጅቶች መምሪያ ኃላፊ ወኝ ተሪቻለሁ በደርግም። ከዚያ ጊዜ በኋላ ደግሞ የሬሊፍን ሪሃቢሊቴሽን ኮሚሽን አራርሲ የሚባል የእርዳት ለማስተባበሪያ ማስተባበሪያ ያ ደግሞ ምክትል ኮሚሽን የዓለም አቀፍ እርዳታዎች አስተባባሪ ሆኜ ሰርቻለሁ። ከዚያ ደግሞ ብሬ ውጭ እንግዲህ ደግሞ ሸሽቼ ወጣሁ። ስመለስ ደግሞ ከብዙ አመታት በኋላ ከአስራ አምስት አመት በኋላ ደግሞ ሰላም ተፈነ ብዬ ደግሞ ስመለስ እንደ አጋጣሚ በገላጋይነት ተጠርቼ ባላደራ ከንቲባ ሆኜ ሰርቻለሁ። የእኔና የሰለሞን አዎ እኔ እና የሰለሞን ቅድም እንዳልኩት አራምባና ቆቦ ያልኩት እሱ ነው። በአስተሳሰብም ደረጃ እሱ መጽሐፍ አንባቢ፣ ገጣሚ እና ደራሲ የሆነ ሰው ነው። የሀሳብ ሰው ነው። እንደውም ትንሽ ብልሽታ እንዲሆንል የምለው እሱ ኮምፓራቲቭ ሬሊጅን ያስተምር ነበረ፣ ነሰታ ዩኒቨርሲቲ ፊሎሶፊ፣ የሃይማኖቶች ፍልስፍና እንግዲህ ክርስቲያኒቲን ብቻ አይደለም፣ እስላምን፣ ቡዲዝምን፣ ሂንዱን እንደዚህን ታላላቅ ሃይማኖቶች ሁሉ እሱ ከግራ ወደ ቀኝ አንጠርጥሮ ያጠናና ምንድን ነው እሱ ብትለኝ ክርስቲያን ነው ወይስ ምንድን ነው ሃይማኖቱን ብትለኝ ልነግርህ አልችልም ግን ክርስቶስ ታናሽ ወንድም አለው ነበረው ወይ ብትጠይቀኝ፣ ግን አበብ እየመልስልሃለሁ ያ ማን ነው ብትለኝ፣ ሰለሞን ደረሳ ነው እልሃለሁ። ምክንያቱም የክርስቶስን ትምህርት በደንብ ስራ ላይ ያዋለ ሰው የማውቀው እሱን። ግን ሃይማኖተኛ ሰው ነው ልልህ አልችልም። እና በጣም በጣም ልዩ ሰው ነው ስል ከልቤ ነው ወንድሜን ማድነቄ ወይንም ሀዘኔን መግለጽ ያህል ብቻ አይደለም። የብዙ ሰው የብዙ ሰው ሀሳብ ነው። አምባሳደር፣ በነገራችን ላይ የእርስዎ ብቻ ለመሆኑ ከገጣሚነትና ከመምህርነት ሌላስ ከፍልስፍናው ዓለም ሌላስ አቶ ሰሎሞን የተሰማራበት ነበረ? አዎ በጋዜጠኝነት ኢትዮጵያ ውስጥ እንግዲህ ምሳሌ አንድ የማይረሳ ጋዜጣ ያሳትሙ ነበር እሱና ገዳሙ አብርሃም ጋዜጣ ሳይሆን መጽሔት አዲስ ሪፖርተር የሚባል እዚያ ላይ ብዙ ብዙ እንትኖች አርቲክሎች አውጥቷል ከዚያም ሌላ ደግሞ እንዲሁ እየተጋበዘ ብቻ ምንድን ነው ሰውየው ይሁኝ ማይል ይሆን አዋቂ ነኝ ማይል እና ያገኘው ብቻ የሚጠቀምበት ሰው ነው እንደ ተራራ አንድ ቦታ ቁጭ ብሎ አንተ ከሄድክ ልትወጣበት እና ጥሩ ፋናሮማ ሊኖር ይችላል ካላልክም ወደ እሷ ካልሄድክም ደግሞ አታገኘውም እስቲ ስለ አቶ ሰሎሞን ውልደት ይንገሩኝ። መቼ ነበረ የተወለደው? የት ነው የተወለደው? ከማን ነው የተወለደው? ወል የተወለደው ወለጋ ጩጣ የምትባል መንደር ከጊምቢ አንድ ስምንት ኪሎ ሜትር ራቅ ብላ ያለች ቦታ ነች። አሁን መኖሯን እግዜር ያውቃል ብቻ ጩጣ ትባላለች። እናቱ ወይዘሮ የሽመቤት ኤሬሳ አመንቴ አመንቴ መከሬ አባቱ ዴሬሳ ዳንኪ ዳንኪ ፋ ይባላል ሁለቱም የወለጋ ሰዎች ናቸው እና ሁለት እህቶች ከአባት ወንድሞች ደግሞ ሶስት ነበር። ታናናሾቻችን ሄደዋል። እንግዲህ እኔን ለጉድ አስቀርጦኛል። መቼ ነበረ አቶ ሰሎሞን የተወለደው? ጁላይ ፎርቲን ናይንቲን ተርቲ ሰቨን ወይዘሮ ይልማ ይልማ ዴሬሳ ልጅ ነቸው። ልፍላውጥታ ምትነግረኝ? እሺ ይሄ ናይንቲን ትርቲ ሰቨን በኢትዮጵያ ነው ወይስ በአውሮፓ ነው በፈረንጅ ነው? በኢትዮጵያ በሀያ ዘጠኝ ዓመተ ምህረት ማለት ነው። ለሀዘኑ የያዛችሁት ፕሮግራም ካለ ቀብር መቼና እንዴት እንደሚከናወን ያሰባችሁት ነገር አለ ወይ? ቅድም እንዳል እንደነገርኩ ሰውየው በጣም ኮንቬንሽናል የሆነ ሰው ነው። በክሪሜሽን ነው የሚያልቀው የእሱ እዛው እዚያው ሚኒያፖሊስ ክሪሜሽን ሶሳይቲ የሚባል አለ። እነሱ አሁን መጥተው አስከሬኑን ይዘው ይሄዳሉ። እንደው ለአድማጭን ግልጽ እንዲሆን ይቃጠላል ማለት ነው አስከሬኑ። አንተ በለው በአማርኛ ይፈራለሁ። እንዲህ ይቃጠላል ማለት ነው። አውቃለሁ። ይገባኛል። ይቅርታ። ግን ቤት ሊሆናል ነው። ልክ ነው፣ ልክ ነው። እንዲው እና ይሄ ነው። መቼ ነው ሰርቪሱ? ቅዳሜ ከሰዓት በኋላ አሁን እንትን እያደረግን ነው፣ ቦታ እየፈለግን ነው። እዚሁ እሱ ቤት አጠገብ ኖን ዲኖሚኔሽናል የሆነ አንድ ቸርች አለ። የተለየ የእምነት ዘርፍን የማይከተል ማለት ነው፣ የማይከተል እና እዛ ጸሎት ይካሄዳል። የሚጸልይ ይጸልያል። አዎ ይካሄዳል ማለት ጓደኞቹ አክቹዋሊ ጓደኞቹ ብዙም የሉም። አሁን አሁን ጀነራል ግዛውን ጠቀስኩልህ። እሳቸው የጤና ጥበቃ ሚኒስትር የነበሩ ናቸው በደርግ ጊዜ ዶክተር ግዛው ዶክተር ግዛው ከዊንጌት ጀምሮ ከሀይስኩል ጀምሮ አብረው ስለነበሩ አልተለዩትም እስካሁን ድረስ ሁሉ ነገር እንትን ሆነብን አየህ ድንገት ሆነብን አትሊስት አንድ ሳምንት ሁለት ሳምንት እንደ ይኖረናል ብሉን ነበር ግን አልሰጠም አልሰጠም እስከዛው ድረስ ሀዘን የምትቀመጡበት ቦታ አለ የተለየ ሀዘን ለትራዲሽናል ሴንስ አንቀመጥም። ምክንያቱም ማንኛችንም እዚህ ነዋሪዎች አይደለንም። አሁን ታናሽ ወንድሜ ዮናስ ደሬሳ ሲሞት እዚሁ ሚኒያፖሊስ ነው የሞተው እሱም እንደዚሁ በጣም ለየት ያለ ሰው ስለነበረ በሱ ፍላጎት መሰረት እኔና ሰለሞን አንድ ፈረንጅ ጓደኛው ሶስት ሆነን ነው የሸኘነው። ማንም ሰው አልመጣም፣ አልተናገርንም። እንዳጋጣሚ ሁለቱም ወንድሞቼ ይሄንን አይነት ግርግር አንፈልግም። በተለይ ኢትዮጵያውያኖች ከሞቷል ሲባል ሀገር አቋርጠው ያለ የሌላቸውም ገንዘብ አውጥተው፣ የሌለውም ተበድሮ መጥቶ ሆቴል አርፎ ይከስራል። ለምን እንዲህ ለዚህ ትዳርጓላችሁ? ወገኖቼን አደራ እንዳትናገሩ ብሎ ነው የሄደው። ያ እሱን የእሱን ፍላጎት ፈጸምንለት። እህቶቻችንም አልመጡ ዲዥነት ሰለሞንም፣ ከዚህ የራቀ አስተሳሰብ የለውም። በዚህ ረገድ ብቻይን እንደመጣው ብቻይን ይዛለማይ። እሺ አምባሳደር ብርሃኑ ኤሬሳ በጣም አመሰግናለሁ፣ ለሰጡኝ ጊዜ። እግዚአብሔር ይስጥልኝ ወንድም። አሜን እግዜር ያጥናችሁ መላበት ሰውን